ጤናና አካባቢ ጤና ይስጥልን አድማጮች ስለ ጤና ስናስብ ሁልጊዜ ወደ ሀሳባችን የሚመጣው ስለሚታየው አካላዊ ደህንነታችን ነው። ስለ አእምሯዊና መንፈሳዊ ደህንነታችን ብዙም ትኩረት የምንሰጠው እንዳልሆነ አንዳንድ ጤናን መሰረት አድርገው የሚወጡ ምንጮች ይጠቁማሉ። በተለይም እንደ ኢትዮጵያ ባሉ በማደግ ላይ ያሉ ሀገራት አእምሮ እንደ ሌላው የሰውነት ክፍል ይታመማል የሚለው አስተሳሰብ ዝቅተኛ ነው። አእምሮ ቢታወክና እክል ቢገጥመው እንኳ እንደ አካላዊ ህመም መፍትሄ ፍለጋ ወደ ሕክምና ተቋማት ከመሄድ ይልቅ በመጀመሪያ በባህላዊና ተለምዷዊ መንገድ ችግሩን ለመፍታት ስለሚሞከር በቀላሉ ሊድኑ የሚችሉ የአእምሮ ህመሞች ወደ ውስብስብና አስቸጋሪ ደረጃ ይደርሳሉ። ይህንን በተመለከተ በዛሬው ጤናና አካባቢ ዝግጅት ባለሙያዎችን ጋብዘን ቆይታ እናደርጋለን። ትከታተሉን ዘንድ ግብዣችን ነው። የአእምሮ ህመም ባደጉም ይሁን ባላደጉ ሀገራት እኩል በሚመስል መልኩ ሊያጋጥም ይችላል። በኢትዮጵያም ሁኔታው ከዚህ የተለየ እንዳልሆነ በአዲስ አበባ ዩኒቨርሲቲ የሕክምና ትምህርት ክፍል መምህርና የአእምሮ ሐኪም ዶክተር መስፍናሪያ ይናገራሉ። አእምሮ ሕመም እንግዲህ በማንኛውም ሕብረተሰብ ውስጥ ሊከሰት የሚችል ነገር ነው። እንግዲህ ሰውን ልጅ ለየት የሚያደርገው አእምሮ ነው። ስለዚህ አእምሮ በማንኛውም ቦታ ያለ ሰው በተለያዩ የአእምሮ ሕመም ተጋላጭ ነው እና ይሄ በምዕራብ ዓለም ይሁን በምስራቅ በአደጉት ሀገሮች ይሁን በሚያድጉ ሀገሮች የአእምሮ ጤና ችግር በሁላችንም ዘንድ እኩል በሚመስል መልኩ ይኖራል። እንግዲህ ወደ ሀገራችንም ስንመጣ ከዚህ ተለይቶ የሚታይ ነገር አይደለም። ዶክተር መስፍን እንደሚሉት የአእምሮ ጤና በተለያዩ መንስኤዎች ሊታወቅ ይችላል። በአካላዊ፣ በስነ ልቦናዊ፣ በአካባቢያዊ እና በዘረመል በሚተላለፍ ችግር። ነገር ግን በኢትዮጵያ አብዛኛው ሕብረተሰብ የሚገነዘብበት መንገድ ከዚህ የተለየ ነው። ምዛቤዎች ይለያያሉ። መቼም በማንኛውም ሕብረተሰብ ውስጥ የሚገኙ ሰዎች የአእምሮ ጤና ችግርን በተለያየ መንገድ መነሻ አድርገው ይወስዳሉ። ስለዚህ ባህል አለ እዚህ ውስጥ እምነት አለ፣ ሃይማኖት አለ፣ አስተሳሰብ አለ፣ አመለካከት አለ። ሰዎች ወደ ጠበል ሊሄዱ ይችላሉ። ወደ ውቃቢ ሊሄዱ ይችላሉ። ሰዎች ወደ ቃልቻ ሊሄዱ ይችላሉ። ወይም ደግሞ ከሌሎች የባህላዊ እምነት ማምለኪያ ቦታ ሄደው ለተለያዩ ሁኔታዎች ሊጋለጡ ይችላሉ። እንግዲህ በሀገራችን ወይም በአካባቢያችን ባሉ ሀገራት የሚስተዋል የአእምሮ ጤና ግንዛቤ ነው። ለመሆኑ አእምሮ ታመመ የሚባለው መቸ ነው? ዶክተር ዮናስ ባህረ ጥበብ በአዲስ አበባ ዩኒቨርሲቲ ረዳት ፕሮፌሰርና የአእምሮ ሐኪም እንዲህ ይላሉ ሰዎች ያለምንም ምክንያት ወጣ ያለ ባህሪ ማሳየት ሲጀምሩ፣ ለል ቻ መቆዘም፣ ቅልፍ ማጣት፣ ምግብ አለመብላት ወጣ ያለ ባህሪ ሲያሳዩ ወይም ደግሞ የስሜት መዛባት ሲኖራቸው የስሜት መዛባት መኖር ማለት መጨነቅ፣ ፋ መቁረጥ፣ ማዘን፣ ሁሉ ነገር ማስጠላት ወይም ደግሞ በተቃራኒው ከፍተኛ ደስታ ስን በጣም ከፍ ከፍ ማድረግ፣ ራስን የበላይ ነኝ ብሎ ከሁሉ ነገር አብልጦ የማየት ነገር ሲመጣ የስሜት መዛባት ነው። በሁለቱም ጫፍ ላይ የረገጠ የስሜት መዛባት ነው። ያለምንም ምክንያት ፍራት ፍራት ማለት ያለምንም ምክንያት ድንጋጤ፣ እንደዚህ አይነት ነገሮች ሲከሰቱ ወይም ደግሞ በሶስተኛው ደረጃ ሰዎች ወጣ ያለ አስተሳሰብ ሲኖራቸው ህብረተሰቡ ከሚያውቀው አስተሳሰብ ውጭ፣ እነሱ የተለየ አስተሳሰብ፣ በጣም በምንም አይነት መለኪያ ከእውነት የራቀ ግን እነሱ በጣም እንደእምነት አድርገው በጣም መክፋት ሲጀምሩ እነኝ እነኝ አይነት ሀሳብ ያላቸው ሰዎች ምናልባት አእምሮ ሕክምና መምጣት አለባቸው ብዬ አስባለሁ። እንደ ዶክተር ዮናስ ባህረ ጥበብ ገለጻ በኢትዮጵያ ህብረተሰቡ ከመንፈሳዊ እምነትና ከባህል ጋር ያለው ቁርኝት ከፍተኛ በመሆኑ የአእምሮ ህመምን የሚረዳውና የሚተረጉመው ብሎም መፍትሄ የሚፈልገው በዚሁ መንገድ ነው። ይሁን እንጂ ዘመናዊ ህክምናን አብሮ ማካተት በሽታው ስር ሳይሰድ ለማከም የበለጠ ጠቀሜታ ይኖረዋል። በእኔ እምነት እንግዲህ ምንድን ነው ሰዎች በተለይ ኢትዮጵያ ውስጥ ለአእምሮ ህመም ሁለቱንም አገልግሎቶች ማግኘት አለባቸው ብዬ ነው ማም ነው። መንፈሳዊ አገልግሎትም ዘመናዊ የህክምና አገልግሎትም ማግኘት መቻል አለባቸው ብዬ ነው ማም ነው። ምክንያቱም መንፈሳዊ አገልግሎትን ልክ እንደ ዘመናዊ የህክምና አገልግሎት አእምሮን ያረጋጋል ብዬ ነው የማምነው። ነገር ግን ዘመናዊ ህክምናን ማግኘት በጣም ወሳኝና አስፈላጊ ነገር ነው። ምክንያቱም ሳይንስ የደረሰበት ብዙ ግኝቶች አሉ። እነኝህን ግኝቶች ተጠቅሞ ሰውን ከአእምሮ ህመሙ ማዳን መለወጥ ይቻላል እና ታማሚውን ወደ መንፈሳዊ ህክምና ላይ ብቻ አተኩሮ ወይ ቦታ ወይ ጸሎት የሚያገኝበት ቦታ ብቻ ማድረግ ጉዳት አለው ብዬ አስባለሁ። ታማሚ ሊጎዳ ይችላል። ቤተሰብ ሊንገላታ ሊሰቃ ይችላል። ህመሙ ስር እየሰደደ መጥቶ ወደ ዘመናዊ ህክምና ሲመጣ የማይመለስበት የማይቀለበስበት መንገድ መድኃኒቶች የማይሰሩበት ደረጃ ሊደርስ ይችላል። ስለዚህ በእኛ በህብረተሰባችን አሁን ባለንበት መሆን ያለበት ብዬ ማምነው ሁለቱንም የህክምና ዘዴዎች ህብረተሰቡ ቢጠቀመ የተሻለ ነው ብዬ አምናለሁ። ሌላው ያነጋገርናቸው በአእምሮ ህመም ለበርካታ አመታት እንደቆዩና በሙያቸው ላብራቶሪ ቴክኒሽያን እንደሆኑ የገለጹልን በአሁኑ ጊዜ በመቄዶንያ አረጋውያን መርጃ ድርጅት ውስጥ በተረጅነት የሚገኙት አቶ አዲስ አስራት ናቸው። በተለያዩ ባህላዊና መንፈሳዊ መንገዶች ከበሽታው ለመዳን ሞክረው በዘመናዊ ሕክምና ግን ውጤት እንዳገኙ ይናገራሉ። ሲጀምረኝ ሰዎች አይናቸው ይቀጣኝ ስለነበር ሰዎችን እጠራጠራለው፣ ፖሊስ እፈራለው፣ ሰውን እንደ ክፉ ነገር ነበር ማየው አዲስ አበባም አማኑኤል ሆስፒታል አይተው አእምሮ መምተኛ ነህ መድኃኒት ጀምር ብለው አስጀመሩኝ። ከህክምና በፊት በሰንሰለት አስሬ ገጠር ሄጃለሁ፣ ጠንቋይ ሄጃለሁ፣ ጠበል ሄጃለሁ። እዛም ቦታ ያሉ ሰዎች እየገፉ ከገደልም ጉልበቴን ሰብረውታል። ወደ ህክምና ሄጄ በመድኃኒት አሁንም መድኃኒት እየወሰድኩ እንቅልፍ እየወሰደኝ ነው። ሌሊት እንቅልፍ ችግር የለብኝም። ሲነጋም እንደ ማንኛውም ሰው ስራዬን ለመስራት ችያለሁ። ወደ ቅድሞ ስራዬ ፈቃዴ ታድሶልኝ ልገባ ችያለሁ። በሙያው ከሰላሳ ዓመታት በላይ እንደሰሩ የሚናገሩት ዶክተር መስፍናሪያ በበኩላቸው ከበርካታ ዓመታት ልምዳቸው በመነሳት የሚያረጋግጡት ይህንኑ ነው። ሰዎች ሁሉንም ሙከራ ሞክረው ቤተሰቦቻቸው ህመምተኞቻቸውን ይዘው አምጥተው አማኑኤል ሆስፒታል ጥለው የሚሄዱበት ጊዜ ነበር። አልጋ ኖረም አልኖረም። ለምን የመጀመሪያ ሙከራዎቻቸው ሌሎች በአካባቢያቸው ያሉትን ምክንያቶቹን ማየት ነበር። እንግዲህ ያ ለምንድን ነው ከህክምና ይልቅ ሌሎቹ ይረዳሉ የሚል ነው። ስለዚህ ሰዎች በዛን ጊዜ መቶ በመቶ ሊባል በሚችል መልኩ የአእምሮ ህመም ይመጣል ብለው የሚያስቡት ከርግማን ወይም ደግሞ ከፈጣሪ ቁጣ ጋራ በተያያዘ ነው ብለው ስለሚያስቡ ወይም ደግሞ ከመናፍስት ወይም ከሌሎች ተጓዳኝ ነገሮች ጋራ ካለው ሁኔታ ጋራ አለመታረቅ ነው ብለው ስለሚያስቡ የነበራቸው አማራጭ በዛ በኩል ህክምናውንም መቀጠል ነበርና ጥቂት የታደሉ ብቻ ነበሩ በወቅቱ ወደ አእምሮ ህክምና ቦታ የሚመጡት። እንግዲህ እነሱም በጣም ስር ከሰደደ እና ችግር ውስጥ ከገቡ በኋላና ለእኛም በሚያቅተን ደረጃ ላይ ሱበት ጊዜ ነበር። ያም ሆኖ ግን እንደዚህ አይነት መምኖራቸው መጥተው ጥቂት የማይባሉቱ የተወሰነ ለውጥ አሳይተው ከዛ ውስጥ ደግሞ ጥቂት የማይባሉቱ እንደገና ወደ ህብረተሰቡ እንዲቀላቀሉና በተወሰነ ደረጃ ራሳቸውን እንዲችሉ ማድረግ የተቻለበት ሁኔታም ነበር። አእምሮ እንደ ማንኛውም የሰውነት ክፍል ሊታመም ይችላል። በመሆኑም በሽታው ከተከሰተ ከሚያባብሱ ነገሮች እንደ መጠጥ ጫትና መሰል እጾች በመቆጠብ ወደ ሕክምና ተቋማት መምጣት በሽታውን ለማሻሻል ብሎም ለማዳን ይረዳል ይላሉ ዶክተር Jonas! ባህረ ጥበብ የአእምሮ ህመም ማናችንም ሊያምን ይችላል። ማናችንም ለአእምሮ ህመም የተጋለጥን ነው። የአእምሮ ህመምን በጣም እንደተለየ አድርገን ማየት የለብንም። ልክ ሳንባችንን፣ ጉበታችንን፣ ኩላሊታችንን እንደሚያሙ አእምሮአችንም የአእምሮ ህመም ሊከሰት ይችላል። ልዩነቱ የአእምሮ ህመም ሲከሰት በባህሪ ለውጥ እና በአስተሳሰብ ለውጥ፣ በስሜት ለውጥ ሊከሰት ይችላል እንጂ የአእምሮ ህመም እንደ አካላዊ ህመም ነው። መፍትሄውም ዘመናዊ ሕክምና ማግኘት ከአእምሮ ህመም ሰዎች ቶሎ እንዲድኑ ቶሎ እንዲለወጡ ሲሞቱ ቶሎ ደህና እንዲሆኑ ይረዳቸዋል ብዬ መክራለሁ። የአእምሮ ህመምተኞች ደግሞ እንደ ማንኛውም የአካላዊ ህመም ተጠቂዎች ናቸው። ስለዚህ እነሱን ማግለል የለብንም። እነሱን እንደ ማንኛውም አካላዊ ህመምተኛ ማየት አለብን። ለእነሱ ተገቢውን እንክብካቤ ማድረግ መቻል አለብን። የአእምሮ ህመም ከታከመ እንደ ማንኛውም ህመም ሊድን ይችላል፣ ሊሻሻል ይችላል፣ በጥሩ ሁኔታ መኖር ይችላል ከህክምናው ጋር ህብረተሰቡ በዘመናዊ መንገድ ከመታቀም ይልቅ በባህላዊ መንገድ በሽታውን ለማዳን የሚሞክረው አንድም የግንዛቤ እጥረት ሲሆን፣ ሌላው በአካባቢው በቅርብ ዘመናዊ የህክምና ተቋማት ባለመኖራቸው ነው። በመሆኑም ይህንን ችግር ለመፍታት ጥረቶች እየተደረጉ ጥቂት መሻሻሎች ቢኖሩም በቂ ባለመሆኑ ህብረተሰቡ ግንዛቤ ሊፈጠርለት የተቋማትና የባለሙያዎች ቁጥር ከፍ ሊልለት ይገባል። ለዚህም የሚመለከታቸው አካላት ሊያስቡበት ይገባል የሚለው የባለሙያዎቹ መልእክት ነው። ሳምንቱ የ የጤና እንዲሆን እየተመኘን ዝግጅታችንን በዚሁ ቋጨን። ፀሐይ ጫኔ አብሬያችሁ ነበርኩ። ሰላም።